ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ነሐሴ 28 2006 ዓ.ም ስርጭታችን ጀመረ። ጤና ይስጥልን፣ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ እኔ ቆንጅ ታዬና እኔም ሰሎሞን አባተ ነን። በኢራቅና በሶሪያ እስላማዊ መንግስት ታጣቂዎች አይሲስ የተገደለው አሜሪካዊ ጋዜጠኛና ሌሎች ጭፍጨፋዎች የፍትህ ዋጋ ይከፈልባቸዋል ብለዋል የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ as a country and stiffen our resolve to take the fight. የጭካኔ ምግባራቸው እንደ ሀገር አንድ ያደርገናል፣ እነዚህን አሸባሪዎች ተባብረን ለመዋጋት ልባችንን ያጠነክራል። በአብይ ርዕስና በመጽሔት ዝርዝር ዘገባዎች አሉን። በዜናችን ውስጥ ደግሞ ቆንጅት፣ የሶማሊያ መንግስት በአልሸባብ ነውጠኛ መሪዎች ላይ የተካሄደውን የድሮን ጥቃት በደስታ ተቀበለ፣ ዋና ዜናችን ነው። አሁን የሰዓቱን የዓለም ዜና እናሰማቸው። ሩሲያ ዩክሬን ውስጥ የምታካሂደው ጣልቃ ገብነት በዚያች ሀገር ሉዓላዊነት ላይ የተሰነዘረ የለየለት ጥቃት ነው ሲሉ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አስገነዘቡ። ለሶስት የቀድሞ የሶቪየት ህብረት ግዛቶች ደግሞ ሞስኮ ከምትሰነዝርባችው ማናቸውም ጥቃት ኔቶ ይጠብቃችኋል ሲሉ አረጋግጠዋል። የዩናይትድ ስቴትሱ መሪ ይህን ያሉት እንደ ኤሮፓውያን አቆጣጠር በ2004 ዓ ም ኔቶን ከተቀላቀሉት ሶስቱ የባልቲክ ሀገሮች መሪዎች ጋር ኤስቶኒያ ዋና ከተማ ታሊን ላይ ስብሰባ ካካሄዱ በኋላ ነው። እንደ ኔቶ አጋርነታችን በአንቀጽ አምስት ለተቀመጠው የጋራ መከላከል የገባነውን ግዴታ እንወጣለን። እናም ዛሬ ለኢስቶኒያ ለላትቪያና ለሊትዋንያውያን ሁሉ ፈጽሞ ለብቻችሁ እንደማትተው እንድታውቁት እፈልጋለሁ። አንዴ ነጻነታችሁን በሞስኮ ተነጥቃችኋል። ያ ኔቶ ከጎናችሁ እያለ እንደገና አይደገምም ብለዋል ፕሬዝደንቱ። ወደ ባልቲኮቹ ሀገሮች ተጨማሪ አውሮፕላኖች ለመላክ እቅድ ያላቸው መሆኑንም ፕሬዚደንት ባራክ ኦባማ አመልክተዋል። የዩናይትድ ስቴትሱ ፕሬዚደንት ወደ ኤስቶኒያ የሄዱት ዌልስ ላይ ከሚከፈተው አብይ የሆነ የኔቶ አባል ሀገሮች የመሪዎች ጉባኤ አንድ ቀን ቀደም ብለው ሲሆን፣ ጉባኤው ወደ ምስራቅ ዩክሬን በፈጥኖ ደራሽነት ሊዘምት የሚችል የኔቶ ግብረ ኃይል ለማቋቋም በቀረቡ ሀሳቦች ላይ እንደሚያተኩር ተነግሯል። የዩክሬን መንግስት ኃይሎችና ሩሲያ ዘመም ተገንጣይ አማጽያኑ ተኩስ አቁም ስምምነት ላይ ደርሰዋል የሚሉ አወዛጋቢ ሪፖርቶች በሚሰሙበት በአሁኑ ወቅት የሩሲያው ፕሬዚደንት ቭላዲሚር ፑቲን ለምስራቅ ዩክሬን ሰላም የተግባር እቅድ ሲሉ የጠሩትን አውጥተዋል። ሚስተር ፑቲን በሞንጎሊያ ዋና ከተማ ውላምባተር ሲናገሩ የዩክሬን መንግስት ኃይሎችና አማጽያኑ ምስራቅ ዩክሬን ዳኔትስክና ሉሃንስክ ውስጥ የሚያካሄዱትን ውጊያ ማቆም አለባቸው ብለዋል። የመንግስቱ ኃይሎች ህዝብ በሚኖርባቸው አካባቢዎች በተኩስ ወደማይደርሱበት አካባቢ ማፈግፈግ አለባቸው ሲሉም ፑቲን ተናግረዋል። የተኩስ አቁሙን መከበር ትክክለኛ የሆነ ዓለም አቀፍ አካል እንዲቆጣጠርም ፑቲን አሳስበዋል። የዩክሬን ጠቅላይ ሚኒስትር አርሴኒ ያትሴኒዩክ በበኩላቸው ሩሲያዊው መሪ ከዚህ ሳምንቱ የኔቶ ጉባኤ በፊት ዓለም አቀፉን ማኅበረሰብ ለማባበልና አገራቸው ላይ አዲስ ማዕቀብ እንዳይጣል የሚያደርጉት ሙከራ ነው ሲሉ ውድቅ አድርገውታል። ፕሬዚደንት ባራክ ኦባማ የእስላማዊ መንግስት ሲል ራሱን የሚጠራውን ጽንፈኞች ግስጋሴ ዩናይትድ ስቴትስ ባካሄደችው የአየር ጥቃት ጎድታዋለች። አሁን ይህን ቡድን አዳክሞ ድራሹን ለማጥፋት ክልላዊ ስትራቴጂ ያስፈልጋል ሲሉ ተናገሩ። ሚስተር ኦባማ ዛሬ ኤስቶኒያ ውስጥ ለጋዜጠኞች በሰጡት ቃል ይህን በራሳቸው ቃል አረመኒያዊና ባዶ ራእይ ይዞ የሚንቀሳቀስ ቡድን ለመምታት የሚካሄደውን ጥረት ዩናይትድ ስቴትስ መምራቷን ትቀጥላለች ብለዋል። ጥረቱ ጊዜ እንደሚወስድ የተናገሩት ፕሬዚደንት ባራክ ኦባማ ነገር ግን እንደሚሳካ እተማመንበታለው ሲሉ አስታውቀዋል። የሶማሊያ መንግስት በነውጠኛው የአልሻባብ ቡድን መሪዎች ላይ ያነጣጠረውን የድሮን ጥቃት በደስታ መቀበሉን ገልጿል። የዩናይትድ ስቴትስ ጦር ሰራዊት መግለጫ ጥቃቱ የቡድኑን ቁጥር አንድ መሪ አህመድ አብዲ ጎዳኔን ኢላማ ማድረጉን ገልጾ መገደሉን ግን አላረጋገጠም። አብዱላዚዝ ቢሎ ከሞቃዲሾ አጠር ያለ ዘገባ ልኳል። ሰሎሞን ክፍሌ ያቀርበዋል። ዩናይትድ ስቴትስ በአልሻባብ አመራር ላይ ለተካሄደው የአየር ጥቃት ኃላፊነት ከወሰደች ጥቂት ሰዓታት በኋላ በሞቃዲሾ ባለሥልጣናቱ አስቸኳይ የካቢኔ ስብሰባ አድርገው ስለተፈጸመው ጥቃት ተወያይተዋል። ከስብሰባው በኋላም ባለሥልጣናቱ ወጥተው የድሮኑን ጥቃት እንደሚደግፉ አስታውቀዋል። የመንግሥቱ ቃል አቀባይ ሪድዋን ሃጂ አብዱል ወሊ ለጋዜጠኞች ሲናገሩ መንግሥት ማናቸውንም በነውጠኛው ቡድን ላይ የሚካሄድ ጥቃት ይደግፋል ብለዋል። የዘመቻው ኢላማ የአልሻባብ ቁልፍ አመራር ነው። መሰል ጥቃቶች ይቀጥላሉ። ምክንያቱም ይህችን ሀገር የሚያስተዳድረውና ስልጣን ያለው መንግሥት እንጂ አሸባሪ ቡድን አይደለም፣ ነበር ያሉት ቃል አቀባዩ። አብዲ አህመድ ጎዳኔ በጥቃቱ ስለመገደል አለመገደሉ አልሻባብ እስካሁን ማረጋገጫም ሆነ ማስተባበያ አልሰጠም። መሪው መገደሉ ከተረጋገጠ ግን ለቡድኑ ትልቅ ኪሳራ እንደሚሆን ይታመናል። በዩናይትድ ስቴትሱ ድሮን ጥቃት ቢያንስ ስድስት ሰዎች መገደላቸው ታውቋል። ጥቃቱ የተካሄደውም በግብርና ሀብቷ በምትታወቀው ደቡባዊ ግዛት ሳብላሌ ከተማ ነው። በሶማሊያ የአፍሪካ ሕብረት ኃይሎች በቅርቡ ኦፐሬሽን ኢንዲያን ኦሽን የተባለ የማጥቃት ዘመቻ መክፈታቸውን አስታውቀዋል። ዓላማውም በነውጠኛው ቡድን ቁጥጥር ስር ያሉ ወደቦችን ለማስለቀቅና የአልሻባብን የገንዘብ ምንጭ ለማድረግ ነው ተብሏል። የሌሶቶ ጠቅላይ ሚኒስትር ቶማስ ታባኔ በጦር ሰራዊቱ ተሞክሮባቸው ከነበረው ግልበጣ ሸሽተው ለአራት ቀናት ከቆዩበት ከደቡብ አፍሪቃ ዛሬ ወደ ሀገራቸው መመለሳቸው ተሰምቷል። ጠቅላይ ሚኒስትሩ ወደ ዋና ከተማዋ ማሴሩ የተመለሱት በደቡብ አፍሪካ ፖሊሶች ታጅበው እንደሆነ የሌሶቶ የ ፖሊስና የመንግስት ባለስልጣናት ገልጠዋል። ሚስተር ታባኔ ወደ ደቡብ አፍሪቃ ቅዳሜ ለትሹልክ ብለው የሄዱት ጦር ሰራዊቱ የእሳቸውንና የፖሊስ ዋና አዛዡ መኖሪያ ቤት ከመክበቡና ሁለት ፖሊስ ጣቢያዎችን ትጥቅ ከማስፈታቱ ቀደም ብለው ነው። ጠቅላይ ሚኒስትሩ ጦር ሰራዊቱንና ምክትል ጠቅላይ ሚኒስትራቸውን ሞቴል ጆዋ ሜትሴንሲንግን ከስልጣን ሊገለብጡኝ አሲረዋል ሲሉ ወንጅለዋል። ውንጀላውን ያስተባበለው ጦር ኃይሉ በበኩሉ የፖሊስ ኃይሉ ውስጥ ያሉ የተወሰኑ ወገኖች ከታቀደው የመንግስት ተቃዋሚ ሰልፍ አስቀድመው አክራሪዎችን ሊያስታጥቁ ያደረጉት ሙከራ ነው ሲሉ ወንጅለዋል። በግርግሩ ምክንያት የደቡባዊ አፍሪቃ የልማት ማህበረሰብ የሳድክ አባላት ከትናንት በስቲያ ሰኞ ፕሪቶሪያ ላይ አስቸኳይ ስብሰባ አድርገው የፖለቲካ ቀውሱ እንዲረግብ መሸምገላቸው ተነግሯል። ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ እየተላለፈላችሁ ያለውን ዜና ነው እያደመጣችሁ ያላችሁት። በመጨረሻም በኢቦላ ታመው የሰነበቱት እንግሊዛዊ ነርስ ተሽሏቸው ከሆስፒታል መውጣታቸው ተዘገበ። ሮያል ፍሪ ሎንደን የተባለው ሆስፒታል ዛሬ ረቡዕ በሰጠው መግለጫ ነርስ ዊሊያም ፑሌ ለአስር ቀናት ዚማፕ በሚባለው ፍተሻ ላይ ያለ መድኃኒትን ጨምሮ ሲታክሙ መቆየታቸውን ገልጧል። ሲራሊዮን ውስጥ ስራ ላይ ሳሉ ኢቦላ ቫይረስ የተጋለጡት ነፍሱ ባለፈው ወር ይቅርታ ለቫይረሱ የያዛቸው ባለፈው ወር ነበር ወደ እንግሊዝ ሀገር ወደሚገኘው ሆስፒታል ተወስደዋል ወዲያውኑ ይህ በዚህ እንዳለ ድንበራል በሀኪሞች ሜዲሳን ሳን ፍሮንቲር ወይም በምዕጻር ኤምኤስኤፍ የሚባለው ግብረሰናይ ቡድን አለም በጸረ ኢቦላ ትግሉ እየተሸነፈ ነው ሲል አስጠንቅቋል ባለጸጎቹ ሀገሮች ወደ ምዕራብ አፍሪካ ልዩ የባዮሎጂካዊ አደጋ ምላሽ ወይም የህይወታዊ አደጋ ምላሽ ሰው ቡድኖች ከመላኩ በስተቀር ገዳዩ ቫይረስ ሊገታ አይችልም። ብለዋል የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ ዋና ሥራ አስኪያጅ ዶክተር ቶም ፍሪደን በሽታውን ለመዋጋት ያለው እድል እየተዘጋ ነው ብለው የዓለም የመጀመሪያው የኢቦላ ወረርሽኝ ሲሉም እንደሚጠሩት ተዘግቧል። ለዜና የያዝነው ሰዓት አበቃ። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ22 ሜትር ባንድ በ1387 ኪሎ ሄርትስ እንዲሁም በ25 ሜትር ባንድ በ11905 በ1280 በ1205 እና 1240 ኪሎ ሄርትስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ነሐሴ 28 2006 ዓ ምህረት ምሽት ፕሮግራማችን ነው። ሰላም አድማጮች ራሄል ነው ስሜ። አሁን የመጀመሪያ አመቴ ነው ኮሌጅ የገባሁኝ ቪርጂኒያ ቴክ ነው መሄደው እና እና ኖርሲ ሀውጎዝ። ስንት አመትሽ ነው ራሄል? አስራ ስምንት አመቴ ነው። አሁን ራሄል ቦጋለ የሴቶችና የቤተሰብ ዝግጅት የምሽቱ እንግዳችን ነች። አሁን ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይደመጣል። በኢራቁ እስላማዊ መንግስት ታጣቂዎች አይሲስ የተገደለው አሜሪካዊ ጋዜጠኛና ሌሎች ጭፍጨፋዎች የፍትህ ዋጋ ይከፈልባቸዋል ሲሉ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ተናገሩ። የዩናይትድ ስቴትስ ምክር ቤትም ጋዜጠኛው ስቲቨን ሶትሎፍ ትናንት በአማጽያኑ ቡድን አንገቱ ተቀልቶ መገደሉን ተንተርሶ ዩናይትድ ስቴትስ አፋጣኝ እርምጃ እንድትወስድ በመጠየቅ ላይ ናቸው። ሄኖክ ሰማእግዜር ቀጣዩን ዘገባ አሰናድተዋል። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ አሜሪካዊው ጋዜጠኛ በእስላማዊ መንግሥት አይሰስ ታጣቂዎች አንገቱ ተቀልቶ መገደሉ ክፉ የጭካኔ ተግባር ነው ሲሉ ገልጸዋል። ዛሬ ረቡዕ ለጋዜጠኞች በኢስቶኒያ ንግግር ያደረጉት ሚስተር ኦባማ ጋዜጠኛውን ስቲቨን ሶትሎፍን የገደሉት ሊያሳኩት ያሰቡትን ሁሉ አጥተዋል፣ አላሸማቀቁንም ብለዋል። አሜሪካውያንና መላው ዓለም በአስነዋሪ ምግባራቸው ተጸይፏል፣ አረመኔነታቸውን ተረድተዋል ብለዋል። የጭካኔ ምግባራቸው እንደ ሀገር አንድ ያደርገናል፣ እነዚህን አሸባሪዎች ተባብረን ለመዋጋት ልባችንን ያጠነክራል። አሜሪካውያንን የሚጎዱ ሁሉ መቼም ቢሆን ስራቸውን እንደማንዘነጋ ሊገነዘቡ ይገባል። የፍትህን ጽዋ እናደርሳቸዋለን። በትናንትና ዕለት የዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት አባላት የጋዜጠኛውን ግድያ አስመልክቶ አፋጣኝ እርምጃ እንዲወሰድ ጥሪ አቅርበዋል። የህግ አውጭ የውጭ ግንኙነት ኮሚቴ ሊቀመንበር ኤድ ሮይስ ማክሰኞ ዕለት የተሰራጨውን የግድያ ቪዲዮ ተመልክተው በእጅጉ መጸይፋቸውን ተናግረዋል። ሁለተኛው አሜሪካዊ ጋዜጠኛ መገደሉ በጣም እንዳሰጋቸውና እንዳሳዘናቸው ነው ያስታወቁት። ሚስተር ሮይስ ራሱን የእስልምና መንግሥት በማለት የሚጠራው አይስስ በሺዎች የሚቆጠሩ ኢራቃውያንና ሶርያውያንን አንገት እየቀላ ወይም በጅምላ እየገደለ መሆኑን ገልጸዋል። ይህ ቡድን እነዚህን የግድያ ቪዲዮዎች በድረ ገጾች በመልቀቅ የድረ ገጽ ከሊፋ መንግሥት ስልጣኑን እያሳየም ነው ብለዋል። የአይሳይስን ስልት ልዩ የሚያደርገው ይህንን የግድያና የሽብር ምግባር እንደ በጎ ነገር በድረ ገጹ እየለቀቀ መሞካሸቱ ነው። ሪፐብሊካኑ ኤድሮይስ ከውጭ ጉዳዮች ኮሚቴው ከፍተኛ አመራር አባል ዴሞክራቱ ኤልየት ኤንግል ጋር በመሆን ሲናገሩ ዩናይትድ ስቴትስ ከዓለም አቀፍ አጋሮቿ ጋር በመሆን የእስልምና መንግሥት ያለ ራሱን የሚጠራው አይሰስን ለማሸነፍ መስራት አለባት ብለዋል። ዩናይትድ ስቴትስ የእስልምና መንግሥትን ወታደራዊ ማሰልጠኛ ተቋማት መምታት አለባትም ብለዋል። ኮንግረስማን ኤንግል አይሲስ የሰለጠነው ዓለም ጸር ነው ብለዋል። ራይት ናው አይሲስ ኮንትሮልስ ቨሪ ላርጅ ስዋት ኦፍ ቴሪቶሪ ኢን ቦት ኢራቅ አይሳይስ በአሁኑ ወቅት በጣም ሰፊ መሬት በኢራቅና በሶሪያ ይቆጣጠራል። ሉዓላዊ ግዛቶችን በመቆጣጠር የመጀመሪያው አሸባሪ ድርጅት ሆኗል። ይህንን ቡድን ካላኮላሸንና ካላሸነፍ ነው በዓለም ዙሪያ ሀገሮች ላይ ጥቃት መሰንዘሩ አይቀሬ ነው። በሚቀጥለው ሳምንት የዩናይትድ ስቴትስ ኮንግረስ ከእረፍት ሲመለስ የውጭ ጉዳይ ኮሚቴው በአይሰስ ላይ የምስክርነት ቃል እንደሚያደምጥ ሊቀመንበር ኤድሮይስ አስታውቀዋል። ሚስተር ኤንግል ፕሬዚዳንት ባራክ ኦባማ በኢራቅ አይሰስ ላይ ተጨማሪ የአየር ጥቃት ለማከናወን የኮንግረሱን ፈቃድ እንዲጠይቁ አበረታተዋል። የአሜሪካ ድምፅ ሬዲዮና ሌሎች የዩናይትድ ስቴትስ መንግስት የመገናኛ ብዙሀንን የሚያስተዳድረው ቦርድ ቢቢጂ ጋዜጠኛ ስቲቨን ሶትሎፍ በጽንፈኛው አይሰስ አንገቱ ተቀልቶ እንደተገደለ መዘገቡና በእጃቸው የሚገኘውን ዴቪድ ሄይንስን እንገድላለን ማለታቸውን አውግዟል። ስቲቨን ሶትሎፍ እና ጄምስ ፎሊ ታግተው መገደላቸው አሳፋሪ የአረመኔ ስራ ነው። በሶሪያ ዘገባ የሚያቀርቡ ንጹሕ አሜሪካውያን ላይ የሚካሄደው የጭካኔ ተግባር አሳዛኝ ነው ሲሉ የቢቢጂ ሊቀመንበር ጄፍ ሼል ተናግረዋል። ጋዜጠኞችን መግደል የእውነት ድምፆችን ዝም አያሰኝም ያሉት ሼል አይሰስ የሚያካሄዳቸው ድርጊቶች ገሃድ ይወጣሉ ሲሉ፣ የመረጃ ግጭቶች ንጹሐንም በመግደል ሊመለሱ አይገባም ብለዋል። በቢቢጂ የሚሰራጨው አልሁራ ቴሌቪዥን ዘጋቢ ባሽር ፋሚ በአሌፖ ሶሪያ የደረሰበት መጥፋቱን ጄፍሼል ገልጸው እስካሁን የጋዜጠኛውን ደህንነትም ሆነ ደብዛ ለማግኘት አለመቻሉን አስታውቀዋል። ባሼር ፋሚን የተመለከተ ዘገባ ያላቸው ግለሰቦች ስልክ በመደወል እንዲተባበሩ ጄፍሼል ጠይቀዋል። ከአሜሪካ ድምፅ ራዲዮ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን አድማጮች የዕለቱን አብይ ርዕስ ነበር የሰማችሁት። የትንታኔው መጽሔት ይቀጥላል። የእስልምና መንግስት በኢራቅ እና በሶሪያ እያለ ራሱን የሚጠራው ጽንፈኛው ቡድን አይስስ ትናንት ማክሰኞ ሁለተኛውን አሜሪካዊ ጋዜጠኛ አንገት ቀልቶ መግደሉን የሚያሳይ ቪዲዮ በድረገጹ ለቋል። የዩናይትድ ስቴትስ መንግስት በቪዲዮው የታየው ጋዜጠኛ ስቲቨን ሶትሎቭ መሆኑን አረጋግጧል። በቪዲዮ መልእክቱ አይስስ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በኢራቅ የቦምብ ድብደባ ማካሄዳቸው ለግድያው ምክንያት እንደሆነ አስታውቋል። የአሜሪካ ድምጿ ካሮላይን ፕሮሱቲ ያቀረበችውን ዘገባ ሄኖክ ሰማግዜር ይዟል። አሜሪካዊው ጋዜጠኛ ስቲቨን ሶትሎፍ ደማቅ ብርቱካናማ ልብስ ለብሶ ተንበርክኳል። ከዚህ ቀደም አንገቱ ተቀልቶ የተገደለው አሜሪካዊ ጄምስ ፎሊ አገዳደል ጋርም ይመሳሰላል። ነጻ ጋዜጠኛ ስቲቨን ሶትሎፍ ቀድሞ ይናገራል። ስቲቨን ጆ ሶትሎፍ አም እኔ ስቲቨን ጆል ሶትሎፍ ነኝ። ማንነቴን አሁን በግልጽ እንደምታውቀው አምናለሁ። በአሁኗ ሰዓት እዚህ ከእናንተ ፊት ለምን እንደቀረብኩም ትረዳላችሁ። በኢራቅና ሶሪያ የእስልምና መንግሥት አይሰስ በድረ ገጹ የተለቀቀው ቪዲዮ አንድ በእንግሊዝኛ ቅላጼ የሚናገር ሰው ለፕሬዚዳንት ባራክ ኦባማ መልእክቱን አስተላለፈ። ስ ስ ሚሳይልስ ሚሳይሎችህ የእኛን ሕዝብ እንደሚያጠቁ ሁሉ የእኛ ቢላዋም ያንተን ዜጎች አንገት ይመታሉ። በዚህ ወቅት ታጣቂው በሳንጃ አንገቱን ያርደዋል፣ ቪዲዮውም ይጨልማል። በዚህ ወቅት የሚሰማው ድምፅ አሜሪካ በኢራቅ ትልቁን የሞሱል ግድብ መደብደቧን ያወግዛል። በሰሜናዊ ኢራቅ አመሪል ግዛት ጥቃት ደርሷል ሲልም ያትታል። በአመሪል ከተማ ግን የዩናይትድ ስቴትስ የአየር ጥቃቶች የእስልምና መንግስትን አይሰስን ማለት ነው። ይዞታ ሲያስለቅቁ ዜጎች በደስታ ወደ አደባባይ ወጥተዋል። ሁለተኛው አሜሪካዊ ጋዜጠኛ ቢገደልም የዩናይትድ ስቴትስ የመከላከያ ሚኒስቴር በአይሰስ ላይ የሚያደርገውን የአየር ጥቃት እንደማያቆም ገልጿል። በተለይ በሞሱል ግድብ ለግድቡ ደህንነት ጸር እስከሆኑ ድረስ ድብደባችንን አናቆምም። የጋዜጠኛው ሶትሎፍ እናት ሸርሊ የጽንፈኛ ቡድኑ መሪ አቡበከር አልባግዳዲ ልጃቸውን እንዲለቅ አስቀድመው ተማጽነው ነበር። ያለህን ስልጣን በመጠቀም ሕይወቱን ታተርፍ ዘንድ እጠይቀሃለሁ ነበር ያሉት የሶትሎፍ እናት። ተማጽኗቸው ግን ሰሚ አላገኘም። ሶትሎፍን አንገቱን አርዶ የገደለው ታጣቂ ቀጥሎ በእጃቸው የሚገኘውን እንግሊዛዊ ጋዜጠኛ ዴቪድ ሄይንስ እንደሚገድሉ ዝቷል። ከአይሲስ ታሪክ ብዙ ሳንርቅ ራሱን እስላማዊ መንግሥት እያለ የሚጠራው ቡድን መነሳት ቅጽበታዊ ነው። በዚህ ባለፈው በጋ ወቅት ከፍተኛውን የሰሜን ኢራቅ ክፍል ተቆጣጥሮ ክንፉ በጎረቤት ሶሪያ ላይ መዘርጋቱ ሲታወቅ ነው ዩናይትድ ስቴትስን ያስደነገጠው። ሆኖም ኢራቅ ውስጥ ካለው አልቃይዳ የመነጨው አክራሪ ቡድን ለዓመታት እየተጠናከረ መምጣቱን ገምጋሚዎች ይናገራሉ። የአሜሪካ ድምፅ ራዲዮ ጋዜጠኛ ጀላዳም ፍራንቸስቺ። በቅርበት የቡድኑን ታሪክ በመመልከት በመካከለኛው ምስራቅና በዓለም የመነሳሳቱ አንድምታ ምን እንደሚሆን ተመልክታለች። ትዝታ በላቸው ይዘዋለች። ዝርዝሩ እንደ አውሮፓ አቆጣጠር በ2011 ዓ.ም የዩናይትድ ስቴትስ ኃይሎች ኢራቅን ለቀው ከመውጣታቸው በፊትም እስላማዊ መንግስት የተባለው አክራሪ ቡድን የሱኒ ሙስሊሞችን ለብጥብጥ እየቀሰቀሰ ጭካኔ የተሞላበት የፍንዳታ ዘመቻ እያካሄደና አረመናዊ ግድያዎችን እየፈጸመ በዘመናዊ ውትድርና እየተደራጀ ነበር። አይሳስ እስላማዊ መንግሥት ዛሬ በሶሪያ ውስጥ 50 ሺህ፣ ኢራቅ ውስጥ ደግሞ 30 ሺህ ተዋጊዎች እንዳሉት፣ ባለፈው ወር ብቻ ከ6 ሺህ በላይ የሚሆኑ ተጨማሪ ተዋጊዎች እንደመለመለ በኩራት ይናገራል። በጭካኔው ሌላውን አሸባሪ ድርጅት አልቃይዳን ሳይቀር ያሰቀጠጠው ይህ ቡድን የሶሪያን የእርስ በርስ ጦርነትና የኢራቅን በእስልምና ሃይማኖት ዘርፎች ላይ ልዩነት እየተጠቀመ መሳሪያ አከማችቷል። በከፍተኛ ፍጥነት ሀብትና ተሰሚነት እየገነባ ነው ይላሉ ዴቪድ ኩልኩለን። ኩልኩለን እንደ አውሮፓ አቆጣጠር በ2006 ዓ ም ዩናይትድ ስቴትስ ኢራቅ ውስጥ የሚዋጉ ወታደሮቿን ቁጥር ስትጨምር በኤክስፐርትነት ያገለገሉ ናቸው። አሁን ዋሽንግተን ዲሲ ውስጥ የሚገኝ የደህንነትና የስለላ ስትራቴጂ ተቋም በአጭር አጠራሩ ከረስ የተባለው ተቋም መሪ ናቸው። አይሰስ አሁን ከአልቃይዳ እየላቀ ነው ይላሉ የበለጠ ወታደራዊ ችሎታ አለው። የበለጠ ንብረት አለው። አካባቢዎችን፣ ቁልፍ የሆኑ መዋቅሮችን ይቆጣጠራል። ከአልቃይዳ የከፋ ስጋት ጋርጧል። ሰዎች እያገተ የማስለቀቂያ ገንዘብ በማስከፈል በብዙ ሚሊዮን ዶላር የሚቆጠር ሀብት አካብቷል። በአሁኑ ሰዓት አምስት መቶ ቢሊዮን ዶላር የሚያወጣ ንብረት አለው። በዓለም ላይ እጅግ ሀብታም አሸባሪ ቡድን አይሰስ ወይም እስላማዊ መንግስት እያለ ራሱን የሚጠራው ቡድን ሊባኖስ ውስጥ የሚገኘውን የሂዝቦላን ዱካ በመከተል በሶሪያና በኢራቅ መንግስት መስርቷል። ሆርጌ በነትስ መስሪያ ቤቱ ዋሽንግተን ዲሲ በሆነው አትላንቲክ ካውንስል የተባለ የፖለቲካ ትንተና ማዕከል አባል ናቸው። ናቸውናውን አሁንማ በተቆጣጠሯቸው ገጠራማና ከተሞች አካባቢ ሲዘዋወሩ እያየናቸው ናቸው ነው። በኢራቅና በሶሪያ እንደ መንግስት ባለስልጣናት ሲሰሩና በአገሮቹ የፖሊሲ ስትራቴጂ ሲሳተፉም እያየን ነው። የዋሽንግተን ዲሲው የደህንነትና የስለላ ስትራቴጂ ተቋም ኬረስ መሪ ዴቪድ ኩልኩለንም አይሳስ በተቆጣጠራቸው አገሮች ውስጥ ህዝቡን ቀረጥ እንደሚያስከፍል እንደሚነግድ፣ ወጣቶች እንዲማሩ፣ ፍርድ ቤቶችና፣ ሆስፒታሎች፣ የመንግስት መስሪያ ቤቶች መደበኛ ስራቸውን እንዲያከናውኑ እንደሚያደርግ ይናገራሉ። አብዛኞች ተንታኞች አይሰስ ወታደራዊ ድል ማግኘቱ ተጨማሪ ተዋጊዎች እንዲቀላቀሉት ረድቷል ይላሉ። ሌሎች ደግሞ አይሰስ በእውነት በጦርነት መስክ እንዳልተፈተሸ ይናገራሉ። ብራይን ጀንኪንስ ራንድ ኮርፖሬሽን በተባለው ተቋም ውስጥ የአሸባሪነት ጉዳይ ሊቅ ናቸው። ብዙዎቹን ሱኒዎች የሚመሩት የኢራቅ ክፍል ለእስላማዊ መንግስት መጠናከር ምክንያት ሆኗል ይላሉ። ኢራኪ አይ የማይበገር ተዋጊ በመሆኑ አይደለም የኢራቅን ጦር ያሸነፈው፣ የኢራቅ ወታደሮች በማፈግፈጋቸው ክፍተት በመፈጠሩ እንጂ። ዋናው ቁምነገር እስላማዊው መንግስት በኢራቅ ተሸንፏል። የሙስል ወደብ ቁጥጥር ናቷል። በኢራቅ ልዩ ልዩ አካባቢዎችም እንዲሁ ተሸንፏል። ሆኖም ሶሪያና ኢራቅ እንደ መንግስት መጨንገፋቸው አሳሳቢ ነው ይላሉ ተንታኞች። ከአልቃይዳ የዩናይትድ ስቴትስ ጥቃት ወዲህ ዋናው የጂሃድ አራማጅ ሆኖ ብቅ ያለው አይሳስ ለዓለም ሰላም ሲባል ከወዲሁ መቀጨት እንዳለበት ይመክራሉ። አድማጮች ከዚህ በሳምንት ከሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ ሁለት ና በሀያ አምስት ሜትር ባንድ አጭር ሞገድ ከምናቀርብላችሁ ዝግጅታችን በተጨማሪ ከሰኞ እስከ አርብ ደግሞ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በአስራ አራት ሰላሳ አንድ መካከለኛ ሞገድ ላይ የምናስተላልፍላችሁ ስርጭት አለ። እንድታደምጡ እንጋብዛለን። በኢንተርኔት ኒውዝ ዳት ኮም ስላሽ አምሐሪክ ላይ እንገኛለን። በፌስቡክ ና ትዊተር ቪኦኤ አምሐሪክ ብላችሁ ተከተሉን፣ ላይክ አስ፣ ተነጋገሩ። በእጅ ስልካችሁ ደግሞ ቪኦኤ ዳት ሆርን ዳት ኤምኦቢአይ እንዲሁም ናይል ሳት ላይም ፈልጉን። ፒ ኔሽን የሀገሪቱ ሕዝቦች ማድረግ የሚችሉት በተቻላቸው አቅም ሁሉ ከጤና ባለሥልጣናቱ ጋር ለመተባበር ሙከራ ማድረግ ነው። የጤና ባለሙያዎች የሚሰጧቸውን ምክሮችና መመሪያዎች በጥሞና ማዳመጥና መተግበር ያስፈልጋቸዋል። በዚህ ከባድ ሁኔታ ውስጥ ማለፍ እጅግ አስቸጋሪ መሆኑን እንገነዘባለን። እናንተ ይህን ሁሉ ችግር ተቋቁማችሁ ስርጭቱን ለመከላከል የምታደርጉትን ጥረት ደግሞ እናመሰግናለን። ከጎናችሁ ነን። በዘመቻው አብረን እንዘልቃለን። የዚህን ገዳይ ወረርሽኝ ስርጭት በቅርብ ጊዜ ውስጥ ታበቃላችሁ ብለንም ተስፋ እናደርጋለን። ከጥላሁን ገሰሰ ቆየት ያሉ ዜማዎች አንዱን ነበረ ያደመጣችሁት። አንቺ ብዬ ሁሉም ትቼ ያስፈልግሽ። ግሩም ዜማው ነው፣ ድንቅ ነው። አድማጮች፣ አሁን ከእናንተ በነፃው የስልክ መስመር ካገኘናቸው አስተያየቶች ውስጥ ጥቂቱ እናሰማችሁ። ቮይዝ አሜሪካ የእናንተ አላፊነት ጋዜጠኛ እኛ እንደሆናችሁ ማለት ጋዜጠኛ በአሁኑ ጊዜ አንገት እየተቆረጠ ነው። እግዚአብሔር ከእናንተ ጋር ጥሩ ነገር ያግላችሁ ጥሩ ነገር ያጋጥማችሁ ብለን እንመኛለን። በኢትዮጵያውነታችሁ ኢትዮጵያን እስላሞችም ክርስቲያኖች መስጢያ አነጋግሩ ደግማችሁ ደግማችሁ፣ ስለ ኢቦላ ብዙ ጊዜ አወርታችኋል። በጣም ጥሩ ነው። አሁንም ቢሆን ስለ እስላሞች ኢትዮጵያ ውስጥ እባካችሁ አነጋግሩ፣ ኃላፊነት ያለባቸውን ሰዎች። ሰሎ ቪዮ ጋዜጠኞች እንደምን ሰነበታችሁ፣ እንደምን ከረማችሁ፣ ደህና ናችሁ ወይ? የዘወትር አድማጫችሁ መላኩ አምባቸው ነኝ። ከዚህ ከላስ ቬጋስ ኔቫዳ ነው የሚደውላችሁ። የዛሬውን የቅዳሜን በአባይ ግድብ ዙሪያ ላይ ያደረጋችሁን ቃለ ምልልስ አዳምጫለሁ። ነገር ግን በእኔ ድምዳሜ እንደኔ ሀሳብ የደረስኩበት ነገር ምንድን ነው? በዚህ ባለው በህወሓት መራሹ መንግስት ላይ በእውነት ታማኝነት ያለው ድርድር ማድረግ የማይቻል ሆኖ ስላገኘሁት ነው። በተደጋጋሚ በተደጋጋሚ የሚደረገው ውሎች፣ በጋዜጠኞች ላይ የሚደረገው የግፍት ስርዓት፣ በታሳሪዎች ላይ የሚቀርበው የተቀነባበረ የሀሰት ወንጀል ቪዲዮ ድራማ በእውነቱ መንግስቱን ከታማኝነት አጉሎታል። በዚህ በኢትዮጵያ ባለው መንግስት ላይ አሁን ማንም ሰው ይህ መንግስት የሚያምን ማንም የለም። በእውነት ከሆነ አሁንም ደግሞ ከግብጽ ጋር የተደረገው ስምምነት ዶክተሩ እንደሚሰጡት አገላለ ግልጽነት የጎደለው ድርድር ነው እና እንዴት ማመን ይቻላል? በመሰረቱ ማመን ተቸግረናል። ለምሳሌ የግብጽ ጋዜጠኞች ቤቶት መረጃ ሌላ፣ የኛዎቹ ጋዜጠኞች የሰጡት መረጃ ሌላ ነው። ሀይ ቪኦኤዎች፣ እንደምናችሁ ሰለሞን አባተ አርብ ኦገስት ሀያ ዘጠኝ አስራ አራት ያስተላለፍከው ላይ ፔሽመርጋ ማለት ነፍጠኛ ማለት ነው የሚል ነበረ። ትክክል አይደለም። ፔሽመርጋ ማለት ታጋይ ሰራዊት ወይም አማጺ ማለት ነው። ኩርድስታኖች የተነሳሱበት ታጋይ ሰራዊቶቻችን ፔኬኬ ወይም ፓርቲ ከረከራ ኩርድስታን ከመመስረቱ በፊት አረብ ኦኩፔሽንን ሪዚስት ያደረጉበት ነው። እና ነፍጠኛ የሚለውን ከሽመርጋ አይተካውም። መሆን ያለበት አማጺ ወይም አንቲ ኦኩፔሽን ማለት ነው። ስለዚህ ነፍጠኛ በሀገራችን በደቡቡ ላይ ዘምቶ የገባር ስርዓትን የመሰረተ ስርዓት ስለሆነ ከዚህ ጋር አይመሳሰልም። ይህንን ለማስተካከል ነው። አመሰግናለሁ። ኖርማን ከኤድመንተን ካናዳ። አመሰግናለሁ። አስተያየት ያላካችሁልንን የላካችሁልንን አድማጮቻችንን እናመሰግናለን። ሌሎቻችሁም እንደዚሁ አስተያየቶቻችሁን ላኩልን። ቁጥሩን ላስታውሳችሁ፣ ለ202 ለ205 99 42 የውስጥ መስመር 14 ነው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። አሁን መደበኛ ዝግጅቶቻችን ወደሚስተናገዱበት ሁለተኛ አጋማሽ እንውሰዳችሁ። የመጀመሪያው ዝግጅታችን ልዩ ቅንብር ይሆናል። ከኢቦላ በአስኪ ሁኔታ መዛመት መቀጠል ጋር የተያያዘ ነው። ምዕራብ አፍሪቃ ውስጥ የተስፋፋው ኢቦላ በመጪዎቹ ሳምንታት ውስጥ ይበልጡን እንደሚባባስ የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከላት የሲዲሲ ዲሬክተር ዶክተር ቶም ፍሪደን አስጠንቅቀዋል። ይህንን የመጀመሪያ የተባለውን የኢቦላ ወረርሽኝ ለመጋፈጥ ዓለም አቀፍ ምላሽ ያስፈልጋል ሲሉም ዶክተር ፍሪደን አሳስበዋል። ቪክተር ቢቲ ያስተላለፈው ዘገባ አለ። ሶሎሞን አባተ ያቀርበዋል። ምዕራብ አፍሪካ ውስጥ ኢቦላን ለመቆጣጠር እጅግ ጠንካራ የተባለ የጤና ባለሙያዎች ጥረት እየተደረገ ቢሆንም የሚያዘው ሰው ቁጥር እየጨመረ መሆኑን በወረርሽኙ ክፉኛ በተጎዱት ሀገሮች ሴራሊዮን፣ ጊኒና ላይቤሪያ ጉብኝት አድርገው የተመለሱት የአሜሪካው የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ ዋና ዳይሬክተር ገልጸዋል። ዶክተር ቶም ፍሪደን አትላንታ ጆርጂያ በሚገኘው ዋና መስሪያ ቤታቸው ለጋዜጠኞች በሰጡት መግለጫ ለቫይረሱ የተጋለጡት ወይም በኢቦላ ተይዘዋል የተባሉ ሰዎች ቁጥር 3064 መድረሱን ገልጸዋል። በመጪዎቹ ጥቂት ሳምንታት ውስጥ ደግሞ ይህ ቁጥር ፈጥኖ እንደሚጨምር ተናግረዋል። ዊንዶ ኦፖርቹኒቲ ታምፕ ስ ዳውን ብት ዊንዶ ስ ክሎዚንግ ይህንን ሁኔታ ለማስቆም ዛሬ ዕድሉ አለን። ያ ዕድል ግን እየጠበበ ነው። ዛሬውኑ እርምጃ መውሰድ፣ ጥረታችንን አጠናክረን መጨመር አለብን። ይህ የአሁኑ በዓለማችን ላይ ለመጀመሪያ ጊዜ የተከሰተ የተባለ ውርርሽኝ ነው ብለዋል ዶክተር ፍሪደን። የሚተላልፍባቸው ሁለት ምንጮች አሉ አንደኛው በበሽታው ከተያዙ ሰዎች በሆስፒታሎችና በቤት ውስጥ በሚኖር ቀጥተኛ ንክኪ ሲሆን ሁለተኛው ጥንቃቄ በጎደለው የቀብር ስርዓት ወቅት በኢቦላ ከሞተ ሰው ለሚወጡ ፈሳሶች በመጋለጥ ነው። የዚህ ቫይረስ እጅግ ደካማ ብልቱ እንግዲህ ይህ ነው። እንዴት እንደሚተላለፍ ወይም እንደሚዛመት እናውቃለን። እንዳይተላለፍ ምን ማድረግ እንዳለብን እናውቃለን። አሁን ፈተናው ያንን ማድረግ ያለብን ቦታ ሁሉ ላይ ማድረግ አለማድረጋችን ነው። በኢቦላ እየተያዘ ያለው ሰው በየዕለቱ በከፍተኛ ፍጥነት እየጨመረ በመሆኑ የሚገባውን ምላሽ ሳንሰጥ የምናሳልፋት እያንዳንዷ ቀን ወረርሽኙን ከመዛመት ለማቆም የምናደርገውን ጥረት ይበልጥ አዳጋች እያደረገው እንደሚሄድ ዶክተር ፍሪደን አስጠንቅቀዋል። ይህ ችግር የአፍሪካ ብቻ ሳይሆን የድፍን ዓለም ችግር ነው ብለዋል ዶክተር ፍሪደን። እናም አሁን እጅግ አስፈላጊው ጉዳይ የማይቋረጥ የገንዘብ ፍሰት የቴክኒክ ባለሙያዎች ዓለም አቀፍና የተቀናጀ እንዲሁም ወጥና አንድ አይነት የመከላከያና መቆጣጠሪያ አያያዝ ማውጣት መሆኑን ገልጸዋል። ለተባበሩት መንግስታት ድርጅትም ተመሳሳይ መልእክት ትናንት ተላልፏል። ድንበር የለሽ ሐኪሞች ወይም በምሕፃር ኤምኤስኤፍ የሚባለው ግብረሰናይ ድርጅት ፕሬዚደንት ዮሐን ሊዩ ዓለም ኢቦላን ባለበት አንቆ መያዝና ማቆም ተስኖት እየተሸነፈ ነው ሲሉ ብርቱ ማስጠንቀቂያ አሰምተዋል። ኢቦላን ድንበር ዘለል የሆነ ዓለም አቀፍ ስጋት ነው ብለውታል። በየቦታው የቁጣ ሰልፎች ይካሄዳሉ። የታመሙትን እየነጠሉ የማቆያ ማዕከላት በህሙማን እየተጥለቀለቁ ናቸው። በግንባር ተሰልፈው ወረርሽኙን እየተጋፈጡ ያሉ የጤና ባለሙያ ዶክተር ሊዩ ያሉት በየቦታው ወረርሽኙን እየተጋፈጡ ያሉ የጤና ባለሙያዎችም ከፍተኛ በሆነ ቁጥር እየሞቱ መሆኑን ገልጸዋል። ሌሎች ደግሞ በመደበኛ ሕመሞች ምክንያት የተኙ ሰዎችን ጭምር ያለ እንክብካቤ እየጣሉ እየሸሹ መሆናቸውን መላው የጤና ስርዓት መሽመድመዱንም ገልጸዋል። ልዩ እንደሚሉት እነዚያ ለኢቦላ ቫይረስ የተጋለጡ ሰዎች ተነጥለው የሚቆዩባቸው ማዕከላትን ቢሆኑ አሁን ደረጃቸውና አገልግሎታቸው አሽቆልቁሎ ሰዎች ሊሞቱ ብቻ የሚገቡባቸው ሆነዋል። አሁን በዚያ ይገኛል ተብሎ የሚታሰበውና የሚጠበቀው የእንክብካቤ ሥራ የለም። የተባበሩት መንግስታት የኢቦላ ጉዳዮች አስተባባሪ ሆነው የተሰየሙት እንግሊዛዊው ሐኪም ዴቪድ ናባሮ ምዕራብ አፍሪቃን ከጎበኙ በኋላ እያንዳንዱ ሀገር እኔ ምን ማድረግ እችላለሁ ብሎ መጠየቅ ይገባዋል ብለዋል። ምክንያቱም ይህንን ወረርሽኝ በተባበረ ዓለም አቀፍ ምላሽ እንደ አንድ ማኅበረሰብ ሆነን ካልተጋፈጥ ነው ሁላችንንም ባልጠበቅናቸው መንገዶች ያጠቃናል። ይሄ የገሌ የሚባል ችግር አይደለም፣ የሁላችንም የየራሳችን ችግር ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ለሰሜን አትላንቲክ የጦር ትብብር ድርጅቱ ኔቶ ስብሰባ ወደ አውሮፓ ከመጓዛቸው በፊት ለምዕራብ አፍሪካ የቪዲዮ መልዕክት አስተላልፈዋል። በዚህ አስቸጋሪ በሆነው የኢቦላ ወረርሽኝ ምክንያት የምትወዷቸውን ላጣችሁ ሁሉ ጸሎታችን ከእናንተ ጋር መሆኑን እንድታውቁ በአሜሪካ ሕዝብ ስም እነግራችኋለሁ። ኢቦላ ይተላለፍባቸዋል እየተባሉ የሚነዙ ትክክለኛ ያልሆኑ ወሬዎችን ያጣጣሉት ፕሬዚደንት ኦባማ አክለውም የኢቦላ ቫይረስ የሚተላለፈው ቫይረሱ ካለበት ሰው ወይም አካል ጋር ቀጥተኛ ግንኙነት በማድረግ ወይም በኢቦላ ምክንያት ከሞተ ሰው ለሚወጡ ፈሳሾች በመጋለጥና በመነካካት ብቻ መሆኑንም በአጽንኦት ተናግረዋል። ለዚህ ነው በሽታው እየተዛመተ ያለው ሕሙማኑ በጤና ተቋማትም ውስጥ ይሁን በቤት ታመው በሚገኙባቸው አካባቢዎችና የቤተሰብ አባላትና ጓደኞች የሞቱ ዘመድ ወዳጆቻቸውን ሲያሳርፉ በሚፈጠሩት አጋጣሚዎች ምክንያት የሆነው ሰዎች ራሳቸውን ለአደጋ ሳያጋልጡ ልማዶቻቸውንና ባህሎቻቸውን መጠበቅና ማክበር የሚወዷቸውንም ማሳረፍ ይችላሉ ብለዋል። ፕሬዚደንት ኦባማ በሽታውም ማቆም ቀላል ባይሆንም በተባበርና በተጋገዘ ጥረት ግን ይቻላል ሲሉ አክለዋል ፕሬዚደንቱ፣ በዚሁ መልእክታቸው በሌላ በኩል ደግሞ ካሊፎርኒያ የሚገኘው ማፕ ባዮፋርማሲውቲካልስ የሚባለው መድኃኒት አምራች ኩባንያ ዚማፕ የሚባለውን በሙከራ ላይ ያለ መድኃኒት በገፍ ለማምረት ከአሜሪካ መንግስት ጋር ፌዴራል ኮንትራት መፈረሙን የጤና ባለሥልጣናቱ አስታውቀዋል። ምዕራብ አፍሪካ ውስጥ በኢቦላ ተይዘው ይህ በሙከራ ላይ ያለ መድኃኒት ከተሰጣቸው በኋላ ካገገሙትና ከዳኑት ሁለት ሐኪሞች አንደኛው ዶክተር ኬንት ብራንትሊ ትናንት ለኤንቢሲ ቴሌቪዥን በሰጡት ቃል በእውነቱ ተርፈው ለዚህች ዕለት እለት ይበቁ እንደነበረ እርግጠኛ እንዳልነበሩ ተናግረዋል። እዚያ ያክሙኝ የነበሩት ሐኪሞች ኬንት ልትሞት ነው ብለውኝ እንደሆን አላስታውስም። እኔ ግን ለራሴ የመሞቻዬ ጊዜ መድረሱ ተሰምቶኝ ነበር። እናም ታስታመመኝ ለነበረችው ነርስ እንዳመመኝ፣ ብዙ እንደማልቆይ፣ ነገር ግን ምን ያህል በሕይወት እንደምቆይ እንደማላውቅ ነግራት ነበር። ሰሞኑን ላይቤሪያ ውስጥ በኢቦላ መያዛቸው ለተነገረው ሌላ አሜሪካዊ የጽንስና የአራስ ሕፃናት ሐኪም እያለቀሱ ሲጸልዩ እንደ ቆዩና እንደሚገኙም ዶክተር ብራንትሊ አክለው ተናግረዋል። ሌላዪቱን ከብራንትሊ ጋር ታመው የዳኑትን ናንሲ ራይቷል የሚባሉትን ሐኪም ጨምሮ ሦስቱም የሚሠሩት ዋና መሥሪያ ቤቱ ካሊፎርኒያ ለሆነው አይ ኤስ አይ ኤም ዓለም አቀፍ ተልእኮ ለሚባል ተቋም ነው። ወደ ቀጣዩ የረቡዕ መደበኛ ፕሮግራም እናልፋለን ዲሞክራሲ በተግባር የሩሲያ ወታደራዊ ጣልቃ ገብነት በቦልቲክ ሀገሮችም ላይ ስጋት ሊያሳድር መቻሉን በመገንዘብ ተጨማሪ የጦር አውሮፕላኖችን ወደ አካባቢው የመላክ እቅድ እንዳላቸው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አስታውቀዋል። ሚስተር ኦባማ ዛሬ ጠዋት ይህንን ይፋ ያደረጉት ቁልፍ የኔቶ መሪዎች ስብሰባ በዌልስ ከመጀመሩ አንድ ቀን በፊት በኢስቶኒያ ዋና ከተማ በታሊን ጋዜጣዊ መግለጫ በሰጡበት ወቅት ነው። ከፕሬዚደንቱ ጋር የተጓዙ ጋዜጠኞች ያጠናቀሯቸው ዘገባዎች አሉ። ሰሎሞን ክፍሌ አቀናጅቶ አዘጋጅቷቸዋል። ሚስተር ኦባማ ኢስቶኒያ የገቡት ዛሬ ማለዳ ሲሆን በተያዘላቸው የጊዜ ሰሌዳ መሠረት ቀኑን ከኢስቶኒያ ላትቪያ እና ሊትዌኒያ ፕሬዝደንቶች ጋር በመነጋገር አሳልፈዋል ፕሬዝደንቱ ንግግሮቹን ለቀድሞዎቹ የሶቪየት ኅብረት ሪፑብሊኮች የስምምነት ግዴታዎቻችንን ከማክበር አንጻር የምንለውን ተግባራዊ እንደምናደርግ ለማሳየት ነው ሲሉ ገልጸውላቸዋል ፕሬዝደንት ኦባማ በዛሬው ጋዜጣዊ መግለጫቸው ላይ ዩናይትድ ስቴትስ ለዲሞክራሲ ማበብ እንደምትቆምና በመጨረሻም ዲሞክራሲ በድል እንደሚወጣ አስገንዝበዋል። የቀድሞዎቹ የሶቪየት ኅብረት ሪፑብሊኮች ከሁለት አስርት ዓመታት በፊት እጅ ለእጅ ተያይዘው ባካሄዱት ሰላማዊ ትግል ለነጻነት መብቃታቸውንም አስታውሰዋል። እንዲህ ነበር ያሉት ኦባማ። ከ25 ዓመታት በፊት የመላው ቦልቲክ አገሮች ህዝቦች ከዛ በፊት በዓለማችን ታይቶ ባልታወቀ ሁኔታ በአንድነት ወጥተው ድምፃቸውን አሰሙ። ያ በሰላማዊ መንገድ ለነፃነታቸው ያደረጉት ትግል በታሪክ ግዙፍ ነው። በዛን ወቅት ሁለት ሚሊዮን ሰዎች አደባባይ ወጥተው በኅብረት ቆሙ። እጅ ለእጅ እንደ ሰንሰለት ተያያዙ። በቦልቲክ የትግል ስልት የመኪና ጎዳናዎችን፣ የእርሻ ማሳዎችን አጥለቀለቁ። በታሊንና ሌሎች ከተሞች ትግሉ ተቀጣጠለ። በዕድሜ የገፉ ሴቶችና ወንዶች ሳይቀሩ በትግል ዝማሬው ተቀላቀሉ። የነፃነት አርማቸውን አውለበለቡ። ለሕፃናት ልጆቻቸውም ትምህርት አስተማሩ። ያም ሕዝብ ከተባበረ ለውጥ ማምጣት እንደሚችል ነው። የዩናይትድ ስቴትሱ ፕሬዝደንት አክለውም በቦልቲክ ሀገሮች ከዘመናት የአምባገነኖች አመራር በኋላ የዲሞክራሲ ጎዳና መቀየስ እንደነበረበት የመልካም አስተዳደር ተቋማት መገንባት እንደነበረባቸው፣ ኢኮኖሚያዊ ለውጥ አስፈላጊ እንደነበር፣ እንዲሁም የባዕዳን ኃይሎች ከግዛቶቹ መወገድ እንደነበረባቸው አውስተው የእነዚህ ግዙፍ የሽግግር ለውጥ ተግባራት ደግሞ ለማንኛውም ሀገር እጅግ ከባድ እንደሆነ አስረድተዋል። የቦልቲክ ሀገሮች ግን አሉ ኦባማ በመቀጠል የቦልቲክ ሀገሮች ግን የቦልቲክ ሀገሮች ግን ለውጥ ማምጣት እንደሚቻል ለዓለም አስተማሩ። ሕዝብ በአንድ ላይ ከተነሳ ሰንሰለቱ ጠንካራ ነው። በነጻነትና በአምባገነንነት ገነንነት በነጻነትና በጭቆና መካከል ያሉ ልዩነቶችን ለማስቀረት ከ25 ዓመታት በፊት የቦልቲክ ሕዝቦች የያዙት ሰብአዊ ሰንሰለት ጠንካራ መሆኑን አረጋግጠዋል። ጠንካራ ያደረገው ደግሞ ትግሉ ለዲሞክራሲ በመሆኑ ነው። እኛ ትክክለኛና ነፃ ምርጫ አያስፈራንም። ምክንያቱም ትክክለኛ ሕጋዊ አሰራር መምጣት የሚችለው ከአንድ ምንጭ፣ ያም ከህዝብ በመሆኑ ነው። በነፃ የፍትህ ተቋም መኖር አንፈራም። ምክንያቱም ማንም ከሕግ በላይ መሆን አይችልምና። እኛ በነፃው ፕሬስ መኖር አንፈራም። ጠንካራ የሲቪል ማኅበረሰብ መፍጠር ያስችላልና፣ መሪዎች ተጠያቂነት ሊኖራቸው ይገባልና። እኛ ወጣት ልጆቻችን ኢንተርኔትን በመጠቀም ሲደራጁ ሲማሩና ቢያውቁ አያስፈራንም። ምክንያቱም ይበልጥ ስኬታማ የሆኑ አገሮች ህዝቦች ለራሳቸው ማሰብ በመቻላቸው ነውና። ለእነዚህ ሦስቱ የቦልቲክ አገሮች ህዝቦችም የሚከተለውም ብለዋል ፕሬዚደንት ባራክ ኦባማ። ለኢስቶኒያና ሌሎች የባልቲክ ሀገሮች ሕዝቦች የምለው አለኝ። የተሳሰርነው በህብረት ስምምነታችን ነው። የገባነው ቃል ኪዳን አለ ለራሳችን የህብረት ስምምነታችን አንቀጽ አምስት እንደ እንቁ የጠራ ነው። በአንደኛችን ላይ የሚደርስ ጥቃት ሁላችንም ላይ የደረሰ ጥቃት ነው። አንቀጽ አምስት ይህን ይላል። ስለዚህ እንዲህ ባለ ሁኔታ ከጎናችን የሚቆመው ማን ነው ብለን ብንጠይቅ መልሱን እናገኛለን። We'll be here for Estonia. We will be here for Latvia. We will be here for Lithuania. You lost your independence once before. With NATO, you will never lose it again. ከኢስቶኒያ ጎን እንቆማለን። ከላትቪያ ጋር እንሰለፋለን። ሊትዌኒያን እንከላከላለን። ኔቶ ከዚህ ቀደም እንዳጣው ደግሞ አይታለልም። የዩናይትድ ስቴትሱ ፕሬዝደንት ባራክ ኦባማ በነገ ዕለት ከሌሎች የኔቶ 27 አባል ሀገሮች መሪዎች ጋር በመሆን ህብረቱ ለዩክሬን የሚሰጠውን ድጋፍ በመቅረጹ ሂደት ላይ ይሳተፋሉ። ኪቭ በድንበሩ አካባቢ ከሩሲያ ደጋፊ ተገንጣዮች ጋር ለአንድ ወር ያህል እየተፋለመች መሆኗ ይታወቃል። የኔቶ መሪዎች ስብሰባ ትኩረት ያደርጋል ተብሎ የታሰበው ምስራቅ አውሮፓ ውስጥ ፈጣን ምላሽ መስጠት የሚችል የህብረቱን ጦር ኃይል መመደብ ላይ ይሆናል ተብሏል። በመሪዎቹ ስብሰባ ላይ የዩክሬኑ ፕሬዝደንት ፔትሮ ፖሮሼንኮ ይገኛሉ ተብሎ ይጠበቃል። ሩሲያ እንደሚታወቀው በድንበሮቹ አካባቢ ምንም አይነት የኔቶ ኃይል መመደብ የለበትም ስትል አጥብቃ ተቃውማለች። የኔቶ መሪዎች ከሁለት ዓመታት በኋላ ለመጀመሪያ ጊዜ ከነገ ጀምሮ ስብሰባቸውን የሚያካሂዱት ምዕራብ ብሪታንያ ውስጥ ዌልስ ነው። ተከታዩ ዝግጅታችን ሳምንታዊው ሴቶችና ቤተሰብ ነው። የሴቶችና ቤተሰብ እማወራ ለብ ጥሩ እሺ ዛሬ አንዲት ወጣት ነው በእንግድነት ያዝኩት በሁለተኛ ደረጃ ትምህርት ቤቷ ወጣቶችን ለኮሌጅ ለማዘጋጀት በሚካሄድ ልዩ መርሃ ግብር ተጠቅማ በሙሉ የነጻ ትምህርት እድል ዘንድሮ በዘንድሮ የትምህርት አመት ታዋቂው ቨርጂኒያ ቴክ ዩኒቨርሲቲ ገብታለች አይና አፋር አስተማሪ ሲጠይቀኝ የማቀውን እጄን አውጥቼ የማልመልስ ያልገባኝን የማልጠይቅ ልጅ ነበር። ይህ በአህጽሮት አቪድ የተባለ ፕሮግራም ጠቀመኝ። ለዚህ ስኬቴ ግን ዋነኛ ምንጭ ብቻዋን ያላባት ያሳደገችኝ እናቴ ነች ትላለች። ይህች ወጣት ራሄል ራሄል በሁለት አመቷ ነው ወዲህ ወደ ዩናይትድ ስቴትስ የመጣችው፣ ግን አማርኛ በደንብ ነው የምትናገረው። ራሄል ራስሽን ከአድማጮች አስተዋውቂ። ሰላም አድማጮች ራሄል ነው ስሜ። አሁን የመጀመሪያ አመቴ ነው ኮሌጅ የገባሁኝ ቪርጂኒያ ቴክ ነው መሄደው እና እና ያለ ኖርሲ ሀገር ስንት አመትሽ ነው ራሄል? አስራ ስምንት አመቴ ነው አሁን። አስራ ስምንት አመትሽ ነው። እዚሁ ሀገር ነው አሜሪካ ነው የተወለድሽው? ኢትዮጵያ ነው የተወለድኩት ግን ሁለት አመት ሲሆነኝ ወደ አሜሪካ መጣን እና እዚህ ነው የቆየነው። አይ አማርኛሽን አልረሳሽም። እንደት እንዴት ላትረሽ ይቻልሽ ራይ በተሰበይ ነው በአማርኛ እያናገሩናል እና እኔም መመልሳላቸዋለሁ። ስለዚህ አማርኛሽን እንዳትረሺ ደግሞ ትሞክሪያለሽ? አዎ ጥሩ ነው። መጽሐፍ ማንበብ ትችያለሽ ወይስ መናገር ብቻ ነው? መናገር ብቻ ነው። እየሞከርኩኝ ነው ትንሽ ትንሽ። ጥሩ ነው። ሄፊልድ ሁለተኛ ደረጃ ትምህርት ቤት ነው የተማርሽው አቪድ የሚባል ፕሮግራም የሁለተኛ ደረጃ ትምህርት ቤትሽ ፕሮግራም፣ እዛ ውስጥ ገብተሽ ብዙ ነገር እንደተማርሽ በዚያም ምክንያት ደግሞ ብዙ ነገሮች እንዳሻሻልሽ ገልጸሽልኛል። እስኪ አውሪኝ ስለሱ። አቪድ አብሬቪዬሽን ነው አቺቭመንት ቪያ ኢንዲቪጁዋል ዲተርሚኔሽን ማለት ነው። እና እንደሱ ነው የሚያስተምሩት መጀመሪያ ነበረ ትርጉሙ፣ አቪድ አቺቭመንት ቪያ ኢንዲቪጁዋል ዲተርሚኔሽን አቺቭመንት ቪያ ኢንዲቪጁዋል ዲተርሚኔሽን፣ በራስ ውሳኔ የሚፈልጉትን ነገር ማከናወን ማለት ነው በአማርኛ። እሺ። እና በደንብ የለመድኩት ምን እንደሆነ አስረኛ ክፍል ነበረ ስለ አቪድ ስለ አቪድ የተማርሽው እና አስተማሬ ግቢ ግቢ ያለችኝ እኔ ፈራሁኝ። ነው ሌላ አዲስ ነገር ያስፈራል፣ ግን አስራ አንደኛ ክፍል ገባሁኝ። ከአስ ውስጥ ማለት እና ወደድኩት። የሚያስተማሩች ነገር ላይክ ሌላ አስተማሪ የማይነግርች ነገር ነው። ፊት ተቀመጡት ይሉላል አንድ ባይንደር መኖር አለባችሁ ለሁሉም ሰብጀክት እንዳይጠፋባችሁ፣ ምናምን ክፍል ውስጥ ስትማሩ ክፍል ከኋላ ትቀመጡ ከፊት ተቀመጡ ይሏችኋል። አዎ ከፊት ነው የምንቀመጠው። ለዚህ ደግሞ ለአቪድ ፕሮግራሙ የተለየ ደብተር ይኖራችኋል። ለአብድ ብቻ ሳይሆን ለሁላችሁ ያ ለሁ ሰብጀክቶች አንድ ባይንደር ነው የምንሸክመው። አንድ ትልቅ ባይንደር እንሸክማለን። እሺ፣ ስታዲ ግሩፕ እንዴት እንደምትሰሩ እና ከሰው ከልጆች ጋር ጥያቄ እንዴት እንደምትጠይቁ አስተማሩን። ፊልድ ትሪፕ ላይ ኮሌጅ ቶር ምናምን እነሱ ናቸው የሰጡን። ወደ ኮሌጆች ይወስዷችኋል ጉብኝት ይሄን ብዙ ነገር ያስተሩልና፣ ብዙ ነገር አስተማሯችሁ። ራሄል፣ በዚህ ፕሮግራም ውስጥ አቪድ ፕሮግራም ውስጥ ከመግባቴ በፊት አይን አፋር ነበርኩ። ጥያቄ አልጠይቅም። የምቀመጠው መሀከል ላይ ነው። ከኋላም አይደለም ከፊትም አይደለም፣ መሀል ነበር የምቀመጠው ምክንያቱም መታወቅ ስለማልፈልግ። እንደዛ ብለሽ ነው ስትናገር የሰማች but i'm um, yeah but i'm shy i queen i mean because we've and i'm not right. uh and i am the metal and uh um the oh. the mm -hmm. so mahal mm -hmm. uh and uh jane you know, alawat right. so, ዩቱብ ላይ መልክቷ በራሴ ነው የተማርኩኝ። አስተማሪ ካልጠየቅሽ ምንድነው የምትማሪው? በራሴሽ ነው። ክፍል ውስጥ አትጠይቂም፣ ታፍሪያለሽ። ልጆችም አልጠይቅም ነበረ። ስለዚህ ብቻሽን ሄደሽ ቤት እንደገና ደጋግመሽ ታጠኘዋለሽ። አቪድ ፕሮግራም ስትገቢ እሱን ነገር ለማስተካከል ምን አድርጊያሉሽ? መጀመሪያ መጀመሪያ አስተማሪው ካፈራሽ ልጆቹ ከጎንች የሚቀመጡት ጠይቂ አሉኝ። ከነሱም ጋር ደግሞ ስታዲ ግሩፕ ስሪ አሉኝ። እና ፈርቼ ነበረ። ግን ጓደኞች አሉ እዛው እና እነሱም ካልገባቸው ሌላ ሰው ትጠይቂያለሽ ምናምን አሉኝ። እና አስተማሪው ከክላስ ምናምን በኋላ ወይስ አፍተር ስኮል ከክላስ ከትምህርት ቤት በኋላ ከእነሱ ሄደሽ ጠይቂ አሉኝ። እሺ እና እዛ ሄጄ ማንም አይኖርም ከትምህርት ቤት በኋላ፣ አይ ልጆች አይኖርም። እሺ ሁሉም ቤት ይሄዳሉ፣ እና አስተማሪው ብቻ ነው ስራውን እየሰራ ያለው። ሰው እዛ ሄጄ አንድ ሰዓት ምናምን፣ ብዙ ሰዓት እቆይ ነበረ ከአስተማሪዎች ጋር እነሱ በደንብ ኤክስፕሌን እያደረጉልኝ ስለሆነ እዛ ቆየሁ። ከራሄል ቦጋለ ጋር ቀሪውን ውይይት በመጪው እሁድ በሚቀርበው መስታወት ፕሮግራም ይዤ እመለሳለሁ። ለአሁኑ ራሄልን በጣም አመሰግናለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ሊቢያ ከረጅም ዘመናት አምባገነን መሪዋ ሞአመር ጋዳፊ ራሷን ነጻ ያወጣችበት ቀን እንደ አውሮፓ አቆጣጠር ጥቅምት 23 2011 ዓ ም ካከበረች ሶስት ዓመት አይሞላውም። ሰፋ ያለ ህዝባዊ መሰረት ያሏቸው ጎሳ፣ የአካባቢ ልዩነት፣ ዘር፣ ፖለቲካና ሃይማኖት፣ ጾታ ሳይለያቸው ነበር ጨካኙን መሪ ከጫንቃቸው ላይ ያወረዱት። ለወራት በዘለቀው ውጊያ የብዙ ህዝብ ህይወት ቢጠፋም ሊቢያውያን ስለ አዲስ የነጻነት ተስፋ አልመው ነበር በማለት የዕለቱ ርዕሰ አንቀጽ ጽሁፉን ይጀምራል። ነገር ግን ህልሙን ማሳካት ቀላል አልሆነም። የጋራ ጠላታቸውን ድል ለማድረግ የተባበሩ ኃይሎች ወዲያው ከጋራ ትልቁ ዓላማ ይልቅ ጠባብ ፍላጎቶች ላይ በማትኮር መሳሪያቸውን አንዱ በሌላው ላይ ደገኑ። እንዲያም ሆኖ አገሪቱ ወደ ሰላም እያዘገመች ሄዳ እንደ አውሮፓ አቆጣጠር ሐምሌ 2012 ብሔራዊ ምርጫና በሰኔ 2014 ደግሞ የምክር ቤት አባላት ምርጫ ለማካሄድ ተቻለ። ተወካዮቹ በዚህ በነሐሴ ወር ስራ ጀምረዋል። ሌላ አንቀጹ እንዲያም ሆኖ አገሪቱ ወደ ሰላም እያዘገመች ሄዳ እንደ አውሮፓ አቆጣጠር ሐምሌ 2012 ብሔራዊ ምርጫና በሰኔ 2014 ደግሞ የምክር ቤት አባላት ምርጫ ለማካሄድ ተቻለ። ተወካዮቹ በዚህ በነሐሴ ወር ስራ ጀምረዋል። ለሶስት ዓመታት ሲካሄድ የነበረው ብጥብጥ ግን ካለፈው ግንቦት ወር ጀምሮ እየተባባሰ ሄዷል፣ ይላል ርዕሰ አንቀጹ። ጽሑፉን በመቀጠል የቀድሞ የሊቢያ ብሔራዊ ወታደራዊ አዛዥ ካሊፋ ሄፍተር የሙስሊም ነውጠኞች ላይ ዘመቻ ካወጁ ወዲህ በቤንጋዚ የመንግስት ኃይሎች ላይ ጥቃት አይሏል የባለሥልጣናት ግድያ ጨምሯል ሄፍተር ባለፈው ግንቦት ወር በሰጡት ቃለ ምልልስ የሙስሊም ነውጠኞችን የሰው ስጋ እንደሚበላ ተባይ ነው የገለጹት ይህ በእንዲህ እንዳለ ሁለት ተቀናቃኝ ኃይሎች የትሪፖሊን ዓለም አቀፍ አውሮፕላን ጣቢያ ለመቆጣጠር መፋለም ጀመሩ። ከአምስት ወራት የእርስ በርስ ውጊያ በኋላ በብዙ ሚሊዮን የሚቆጠር ንብረትና የሊቢያ መዋቅር ወድሞ ኦፕሬሽን ዳውን የተባለ ቡድን ጋር ግንኙነት ያለው ኃይል አውሮፕላን ጣቢያውን ተቆጣጠረ። ከዚያ ቡድኑ የአገሪቱን መንግስት አውግዞ የራሱን አዲስ መንግስት እንደመሰረተ አወጀ። ውጊያውም ቀጠለ። በጋራ ባወጡት መግለጫ የዩናይትድ ስቴትስ፣ የፈረንሳይ፣ የጀርመን፣ የብሪታንያና የጣሊያን መንግስታት በትሪፖሊ ዙሪያ፣ በቤንጋዚና በመላ ሊቢያ ውጊያ መባባሱን ማውገዛቸውን ረሳ አንቀጹ ይጠቅሳል። አምስቱ ሀገሮች የሊቢያ መንግስትና ሚሊሻዎች ሁሉም የአገሪቱ ቡድኖች በፍጥነት ተኩስ እንዲያቆሙ ገንቢ ዲሞክራሲያዊ ውይይት እንዲጀምሩና ያንን የሚያፈርስ ማንኛውንም እርምጃ ከመውሰድ እንዲቆጠቡ ጥሪ አድርገዋል። በሊቢያ የተባበሩት መንግስታት ድርጅት ተልእኮን እንደሚደግፉም ተናግረዋል። ጊዜያዊው የሊቢያ መንግስትና የተወካዮች ምክር ቤት አባላት ለሁሉም ሊቢያውያን የሚጠቅሙ የሊቢያን ህዝብ ደህንነት፣ እርቅና ብልጽግና የሚያሳድጉ ሁሉን አካታች ፖሊሲዎች እንዲከተሉ ጥሪ እናደርጋለን። ህገ መንግስቱን በማርቀቅ ላይ የሚገኙት አካላትም የሊቢያውያንን ሁሉ መብት የሚያስከብር ሰነድ እንዲያጸድቁና በተጨማሪም ዓለም አቀፍ ማህበረሰብ በህዝብ የተመረጡ የሊቢያ መሪዎችና ተቋማትን እንዲደግፉ እንጠይቃለን በማለት ሊቢያን አስመልክቶ አምስቱ አገሮች ያወጡትን መግለጫ በመጥቀስ ርዕሰ አንቀጹ መልእክቱን ደምድሟል።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 አድማጮች ከመሰናበታችን በፊት ማጠቃለያ ዜና። ሩሲያ ዩክሬን ውስጥ የምታካሂደው ጣልቃ ገብነት በሀገሪቱ ሉዓላዊነት ላይ የተሰነዘረ የለየለት ጥቃት ነው ሲሉ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ተናገሩ። ለሶስት የቀድሞ የሶቪየት ግዛቶች ደግሞ ሞስኮ ከምትሰነዝርባችሁ ማናቸውም ጥቃት ኔቶ ይከላከልላችኋል ሲሉ አረጋግጠውላቸዋል። የዩክሬን መንግስት ኃይሎችና አፍቃሪ ሩሲያቹ ተገንጣዮች አማጽያን ተኩስ አቁም ስምምነት ላይ ደርሰዋል የሚሉ አወዛጋቢ ሪፖርቶች በሚሰሙበት በአሁኑ ወቅት የሩሲያው ፕሬዚደንት ቭላዲሚር ፑቲን ለምስራቅ ዩክሬን ሰላም የተግባር እቅድ ሲሉ የጠሩትን ማውጣታቸው ተነግሯል። ፕሬዚደንት ባራክ ኦባማ የእስላማዊ መንግስት የተባለው ቡድን ጽንፈኞችን ግስጋሴ ዩናይትድ ስቴትስ ያካሄደችው የአየር ጥቃት ጎድቶታል፣ አሁን ይህን ቡድን አዳክመው ለማጥፋት ክልላዊ ስትራቴጂ ያስፈልጋል ሲሉ አስገነዘቡ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በስቱዲዮ ፕሮግራሙን የመራልን ንጉሱ ታምሬ ነው። ቴክኒሻኑ ኬቪን ፋወርም አብሮ ነበረ። በምሽቱ ፕሮግራሙ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባትና እኔ ሰሎሞን አባትና አብራችሁን ስለቆያችሁ እናመሰግናለን። የተከበራችሁ አድማጮች ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም ደህና